የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬውን ምሽት ፕሮግራማችንን ይዘንላችኋል። በሶማሌ ክልል ጅጅጋ ከተማ በሚገኘው ወይን ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዚዳንት ይፋ አደረጉ። The President informs me that there are people implicated in in what happened here who are living in the United States. I've given him my fullest commitment of cooperation and support <speaking in foreign language> እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግስት ባለሥልጣናት ገልጫለሁ። ይህ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ናቸው። ይዘናቸዋል። የአምቦ ዩኒቨርሲቲ ተማሪዎች የግጭት ሴራን ለመቃወም ያደረጉት ሰልፍም በዛሬው ዝግጅታችን ተካቷል። ለሰላም ጥሪ የተጓዙት እናቶች በመቀሌ እናት የሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁል ጊዜ ሰላም ካልነት ሰላም ይመጣልናል። የዕለቱ የሙዚቃ ዝግጅትም አለን። ቤት እጅን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና ለዜናዎቹ ተመልሰን መተናል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የኦሮሞ ዲሞክራሲያዊ ግንባር ኦዴግ ተዋህደው መቀጠል የሚያስችላቸውን የመግባቢያ ስምምነት ሰነድ ተፈራረሙ። ስምምነቱን የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳና የኦዴግ ሊቀመንበር አቶ ሌንጮለታ ተፈራርመዋል። የሀገር ውስጥ ሚዲያ ፋና ብሮድካስቲንግ እንደዘገበው የኦሮሚያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱ ፓርቲዎች በኢትዮጵያ ፖለቲካ ውስጥ የራሳቸው ታሪክና አስተዋጽኦ እንዳላቸው ጠቅሰዋል። የኢትዮጵያ ፖለቲካ ፓርቲዎች በመለያየት ሕዝብን ከመበታተን ወደ አንድነት በማምጣት የተጀመረውን ለውጥና የዲሞክራሲ ስርዓት ግንባታ ማጠናከር እንደሚገባቸውም ተናግረዋል። ተበታት ኖ መጓዙ ለህዝቡም ሆነ ለፖለቲካ ፓርቲዎቹ አድካሚ በመሆኑ እንደየፓርቲዎቹ ፓርቲዎቹ የአስተሳሰብ ቀረቤታ በመጣመርና በመዋሃድ ለሀገር ግንባታ መረባረብ እንደሚያስፈልግምን የተናገሩት የፓርቲዎቹን ውህደት ህዝቡ ሲጠይቅ እንደነበር ያነሱ አቶ ልማ ፓርቲዎቹም ተወያይተው ውሳኔ ላይ መድረሳቸውን አውስተዋል። የዚህን ዝርዝር ዘገባ በምሽቱ በሚኖረን ዋናው ዝግጅታችን ይዘን እንመለሳለን። በሌላ ዜና ከአራት መቶ በላይ የሚሆኑ የመን ያሉ ኢትዮጵያውያን ፍልሰተኞች በያዝነው ሳምንት ማብቂያ ላይ በአውሮፕናል ወደ ሀገራቸው እንዲመለሱ ይደረጋል። ዓለም አቀፍ የፍልሰት ድርጅት ኢትዮጵያውያንን ወደ ሀገራቸው መመለሱ እንዲቀጥል ይሁንታ ያገኘው በሶስት ዓመታት ውስጥ ለመጀመሪያ ጊዜ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ሊሳ ሽላይን ያደረሰችንን ዘገባ በማታው ዝግጅታችን ሙሉውን ይዘን እንመለሳለን። በሌላ ዜና ከአንድ ወር በፊት ጃቫ ባህር ውስጥ የወደቀው የኢንዶኔዥያ የመንገደኞች ማመላለሻ ጀት አውሮፕላንን አስመልክቶ የመጀመሪያው የምርመራ ውጤት ይፋ ሆኗል። በዚሁ መሰረት አብራሪዎቹ ለመቆጣጠር ብርቱ ጥረት ቢያደርጉም የአውሮፕላኑ አውቶማቲክ የበረራ ደህንነት መቆጣጠሪያ መሳሪያ በተደጋጋሚ ስለተጫነ አውሮፕላኑን ቁልቁል ወደ ታች ባፍንጫው እንዲወርድ አስገድዶታል። በተከሰከሰው የበረራ ቁጥሩ ስድስት አስር ላየን ኤር ቦይንግ ሰባት ሰላሳ ሰባት ማ ማክስ 8 ጄት አውሮፕላኑ ውስጥ የነበሩ 189 መንገደኞቹና የአውሮፕላኑ ሰራተኞች በሙሉ ማለቃቸው ይታወሳል። በመጨረሻም የሩሲያ ጦር ሰራዊት በክሪሚያ ሰላጤ ለሚገኘው የመከላከያ ኃይሉ ተጨማሪ ጸረ አውሮፕላን ሚሳይሎችን እንደሚልክ ዛሬ አስታወቀ። እርምጃው የተወሰደው የሩሲያ ኃይሎች ባሳለፍነው እሁድ ሶስት የዩክሬን ጀልባዎችን ከነሰራተኞቻቸው ከያዙ በኋላ የተፈጠረውን አለመግባባት ተከትሎ ነው። ሩሲያ ሶስት የኡካይን የባህር ኃይል ጀልባዎችን ይቀዝፎ በነበሩ ባህርተኞች ላይ ያቀረበችው ክስ በህገወጥ መንገድ ሩሲያ ባህር ክልል ገብተዋል፣ ከድንበር ጠባቂዎች የተሰጧቸውን ማስጠንቀቂያዎች ቸል ብለዋል የሚሉ ናቸው። ኡካራይን ክሱን ውድቅ አድርጋለች። አንድ የክሪሚያ ፍርድ ቤት ከተያዙት ሀያ አራት ባህርተኞች ውስጥ በአስራ ሁለቱ ላይ ለሁለት ወራት ታስረው እንዲቆዩ ትላንት ወስኗል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በሶማሌ ክልል ጅጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝዳንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር ተጠርጣሪዎችን በሕግ ፊት ለማቆም የሚቻላቸውን ሁሉ ለማድረግ ቃል ገብተዋል። መለስካቸው አምሀ ዝርዝር አለው። በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጄል ኦጋዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሠራው ከአራት መቶ ሰዎች በላይ እንዳይታሰሩ ነበር እንደታቀደው ቢሆን ኖሮ። በኢትዮጵያ የአሜሪካው አምባሳደር ማይክል ራይነር ትናንት ይህንን ወህኒ ቤት ሲጎበኙ በአስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከአስር የማያንሱ ሰዎች እንዲታጨቁበት ይደረግ ነበር ለቀናትና ለወራት። ባጭሩ ይህንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዚዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዚዳንት ሙስጠፋ መሐመድ የጉብኝቱን አላማ ና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል። ይህን ወንጀል በፈጸሙ ሰዎች ላይ ክትት ለማድረግ ና ይሄ የሰው ልጅ መብት ዩኒቨርሳ ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸው ና ይህን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ የሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይህን ወንጀል ቀጥታ ተሳተፍ የነበሩ ሰዎች አሉ ና በእነሱ ላይ ክትትት አድርገን ለህግ የሚቀርበት ሁኔታ ለማድረግ ና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰብአዊ መብት ጥሰት ጊዜው ይውሰድ እንጂ እንደሚያስከስስ እንደሚያስይዝ ለህዝቡ መሬት ለማስተላለፍ ነው የፈለግ ነው የዛሬው ጉብኝት ዓላማም አምባሳደሩ በአይኑ ለረጅም ጊዜ ከሰብአዊ መብት ኮሚሽንም ከእኛ ሲሰባ የነበሩትን የሰብአዊ መብት ጥሰቶች በአይኑ እንዲያይ ነው። አምባሳደር ማይክል ራይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተለ አኳን ለድርጊታቸው መጠየቅ አለባቸው። እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይትድ ስቴትስ መኖራቸውን ፕሬዚዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለህግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግስት ባለሥልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለእነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰብአዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሠረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ። ጀሮ ጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጄይል ኦጋዴን የተለያዩ ክፍሎች፣ የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሠራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሠራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች በአሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናዳው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሠራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው። ይሄ ጀሎ ጋዴን ነው፣ እንዳያችሁት በጣም አሰቃቂ የሆኑ የሰብአዊ ጥሰቶች የተፈጸሙበት ጀል፣ ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። እዚህ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶቹን ራቁታቸውን አውጥቶ መግረፍ በብርድ እና በፀሐይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንደበደባቸው በቸነፈር እንዲሞቱ እንዲሰቃዩ የማድረግ ሁኔታን ይዘው የተካሄደውና በቀድሞ የክልሉ አመራሪና ሀረር በነበሩ ጥቂት መከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው። አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ። ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን እውነታ በይበልጥ የሚያጠናክርልኝ ሆነው አግኝቼዋለሁ። የኢትዮጵያ መንግሥትና የሶማሌ ክልል መንግሥት የሚመሩት የሕግ የበላይነትንና የሰብዓዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላዋ ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ሕዝብም ይህን የለውጥ ጅማሮና መሪዎቹን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተግቶ እየሰራ ነውና በሶማሌ ክልል እስረኞች ከአናብስት ከጅብና ከነብሮች ጋር ይታሰሩ እንደነበረ የሰማ ነው መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበረ። ከዚህ የከፋ ስቃይ በዚች አገር ይፈጸም ይሆን ማን ያውቃል? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአምቦ ዩኒቨርሲቲ ተማሪዎች በተማሪዎች መካከል ዘውድ የለየ ግጭት ለመቀስቀስ የታለመ ሴራን እንቃወማለን ሲሉ ትላንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጸ። በሌላ በኩል ተጠርጣሪው በቁጥጥር ስር የዋሉበት መንገድ ሕጋዊ አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት መጥሪያ መያዛቸውን እና እስካሁን ድረስ ፍርድ ቤት ያለመቅረባቸውን ያመላክታሉ። ለተመሳሳይ ግጭት ተመሳሳይ ግጭት ተቀስቅሶበት በነበረው የጎንደር ዩኒቨርሲቲ ተማሪዎች በአሁኑ ወቅት ትምህርት ገበታቸው ላይ መመለሳቸውን ያመለከተው ሙክታር ጀማል ተከታዩን አድርሶናል። ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀነዓ ለአሜሪካ ድምፅ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ የሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል። ደግሞ ያልተገባ ተግባር ነው እና ይሄን በጋራ ሆነን እንቃወማለን ብሎ የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም፣ ወደ ሌላ ዩኒቨርሲቲ እናሄድለበትም ብሎ በጋራ የተቃወሙ። ያስተላለፍነውን መልዕክት ያው ተማሪዎቻችን የዩኒቨርሲቲ ተማሪዎች የፍቅር የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልዕክተኛ ሆኖ ህዝባችን በእነሱ ምክንያት የሚጣላበት ሳይሆን በእነሱ ምክንያት ግንኙነት እንሰፋ፣ ፍቅር እንሰፋ አንድነት እንዲሰፋ ሥራ እንዲሰሩ ነው መልክት ያስተላለፍ ነው። ትናንትና ላደረጉት በጎ ተግባርን አመስግነናል። በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ ሦስት ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር መዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምፅ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጓሮዎችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል። ወደ አስር የሚሆኑ የተለያዩ ባንክ ቼኮች ተገኝተዋል። የአስር ባንክ የተለያዩ ቼኮች ማለት ነው። የስድስት ባንክ የተለያዩ ባንኮች ማለት ነው። ቡክ ገብተው ተገኝተዋል። ዘጠኝ ዲስክቶፕ ኮምፒውተር አሉ። እንደዚሁም አንድ ላፕቶፕ አለ። ሁለት ፍላሽ አስራ ስድስት ሲዲ እና በኮምፒውተር ውስጥ እንግዲህ የሚጠረጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው፣ ሌሎች ያመቻቸው እና በዛ መሰረት እንግዲህ አሁን ድስክቶቶችን ተይዘዋል። የሚጠረጠሩ ሌሎች ነገሮች ስላሉ አሁን ግልጽ ልናደርጋቸው ማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው ሚመራ እንደሚጠራበት ነው። የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለሁ ያሉት ሰው በቁጥጥር ስር የዋለበት መንገድ ህጋዊ እንዳልነበረና ያለ ፍርድ ቤት ትዕዛዝና ህግ መርህ ውጪ መያዙንም ጠቅሰዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለአሶሳ ዩኒቨርሲቲ የመኪና ኮንትራቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል። ፖሊስ ኮሚ ሚሽነሩ መግለጫ የሰጠው ሰኞ ጠዋት ስለዚህ ጉዳይ ገብቷል። ስለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይህ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥተው እንኳ ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራቅ የተደረገው። ስለዚህ ለእኔ ገብቶሃል አይደል ይሄ ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነሩ ራሱ ራሱን ለመከላከል ያደረገ መከላከያ ብዬ ነው የማስበው። በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቀስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ እያደረገ መሆኑንም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከሁሉም የኢትዮጵያ አካባቢ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች ከትላንት በስቲያ ባህር ዳር ነበሩ። ትላንት ደግሞ መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይተው የሰላም ጥሪያችንን ተቀበሉ ሲሉ መልእክታቸውን አሰምተዋል። ዶክተር ደብረ ጽዮንም በትግራይ ሰላም ነው ያለው ሆኖም ግን በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ ጽባሃ ተከታዩን ዘገባ አድርሶናል። ከሁሉም የኢትዮጵያ ክልሎች የተወከሉ ሀያ ሁለት እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ህጻናትና ሴቶች የሚጎዳ ነውና የትግራይ መንግስት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል። ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አመስረው በያሉበት ለልጆቻችን እንዲመክሩ፣ እንዲዘክሩ እንጠይቃለን። ሰላም ከሌለ መኖር አንችልም፣ ድህነታችንም ማስራባት አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማክበር አለብን ማስፈን አለብን። የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው። ሰላም ፈለጋ ሰላምን ለማብሰር ነው ያመጣን እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እምባ መቆማቅተን። ለዚህ ነው ለሰላም የመጣ እንድትቀበሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም መቀበል የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቁመው ነው መልሱን የጠበቁት። ዶክተር ደብረ ጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉም ሰላም ሲጠብቅ የኖረ ነው ብለዋል። ሀገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምትታወቀ ያለች። ይሄ ሀፍረት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቅላሉ። በሁሉም ቦታ ነው የምንፈናቀል። ቦታ እናድርገው የኢትዮጵያ እንደዚህ አይነት ለውጥ ነው እኛ የምንጠብቀው። የነበረንን ጠንካራ ጎኖች ባህሎችም ተጠብቀው፣ ሌላ አቅም ሌላ ጉልበት ነው እኛ የምንፈልገው፣ ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተን እንዳስጨነቀው እኛ የሚያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይ ማ የተረጋግጠዋል። ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ በልማቱ ላይ በመልካም አስተዳደሩ ችግሮች ላይ በሌሎች ኖሮች ላይ ያሉ ችግሮች ለመፍታት ነው ደፋ ቀና ያሉ። በቀጣይ እነዚህ እናቶች እየጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል። ለዚህ እኛም ከእናንተ ጋር ነን። ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ሚኒስቴር መስሪያ ቤት ማስተባበራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብም ከእናንተ ጋር እንደሆነ ማወቅ አለባቸው። የክልሉ መንግስት በጎናችሁ ሆኖ ይህን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችንን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣም እንማመሰግነው በጣም እናከብራችኋለን። እናመሰግናችኋለን። ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሁፍ ያለው ባንዲራ ለምክትል ርዕሰ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕሰ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላም ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየሰበኩ መሆኑን ነው በሄዱበት አጋጣሚም መንግስታት ይሁኑ ሕዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል። ጥቃት ምደርሳት እናትናት አዘን ምታይ እናት ናት። ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ የምቀዘፍበትና ባጭሩ ብሔረ ብሔረ እየለየ ራሱ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍልናል። እናት የሰላም ሰላም ፈላጊናት እናት ምሰሶ ናት። እናት ያለችው ነገር ሁልጊዜ ሰላም ካልነት ሰላም ይመጣልናል። የፈለገ መስዋዕት ይምጣ ሰላም እናሰፍናለን። እናት የማይሰማት ሰው የለም። በእናት ርህርህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናብረ ይቅር ሰላማችን እናሰፍናለን። ሁሉም ክልል ሁሉም ብሄረሰብ ይሰማናል። በምንባል ነው የተነሳ ነው መልእክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ የኦሮሞ ልጅ አይገልም። ስለዚህ መሀከላችን ያሉትን አጥርተን ፍቅርና ሰላምን እናውርን ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ሕይወቱን የሰጠ ሕዝብ ስለሆነ። እነዚህ እናቶች ጉዟቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም ሙልጌታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚውዚክ አዋርድስ በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15 2011 ዓ ም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎች እና ዓለም አቀፍ ሚዲያዎችን ጨምሮ አምስት ሺህ ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምፃዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምፃዊት ከአፍሪካ የአመቱ ምርጥ አልበምና ና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ ሶስት ዘርፎች አሸናፊ ሆናለች። መስታወት አረጋው ቤቲጂን አነጋግራ ተከታዩን ዘግባለች። I'm sorry I couldn't say Thank you for the first award. This is the second award I'm getting. I'm so happy. First of all, I want to thank God. I want to thank <laughs> ለመሆን የበቃችው ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምፃዊት መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምፃዊትና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የዓመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲን እንኳን ደሳለሽ ብለናታል። እንኳን አብሮ ደስ አለን። ውድድሩ ምን ያህል ጊዜ ፈጀ? ውድድሩ ያው በአንድ ዓመት ውስጥ የተሰራ ነገር ነው የሚያወዳድሩት። በዚህ አልበሙ የወጣው ራሱ ጁን ሀያ አንድ አካባቢ ነበረ። ዋና ውድድር ሶስት ወቅት የሚፈጀው ግን ከዛ በፊት ቀደም ብሎ ልክ አልበሙ እንደወጣ ማስገባት ነበረብን፣ ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰምተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው። በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው። የቅጅም ይሁን የሙዚቃ አካሄድሽ፣ ያዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሹ? አይ እነሱ የሚወዱት ይሄ የሚወዳሉ ይሄ የሚተዋሉ ምናምን በሚል አስተን ሳይሆን እኛ ልክ ሙሉ አልበም ነው የላክነው፣ እና እሱ ነው እንዲሰሙ ያደረግነው። የተለያዩ ጃጆች ትድር አብረ ሆነው ነው ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡት። እና እነሱ ናቸው እንጂ የመረጡት፣ እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም። ሙሉ አልበም ነው የሚላኩት። አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልን ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮም ያወዳድራሉ። እኔ አሁን ሚዚክ ቪዲዮዎች አልሰራሁም ነበረ ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክ ትችያለሽ። ማለት በቃ በየአመቱ ስለሚደረግ አሁን በሁለት ሺ አስራ ስምንት የተሰራን ነገር ነው የምትልኪላቸው ሁለት ሺ አስራ ሰባት ላይ ምናምን የተሰራ ንተ ሁለት ሺ አስራ ስምንት ላይ ብቻ የተሰራን ነገር ትመርጂ እና ትልክ ይላቸዋለች። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ነው ምን ያደረጉሻል። ከዛ ለግማሽ የእነሱን ድምፅ አለበት፣ አድማጮችም ቦት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ ዳኛዎቹም ድምፅ አለበት። ከዛ በኋላ ነው ዋናው ምርጫ ውጤት የሚደርስ የሁለቱ ድምር ነው። ለመጀመሪያ ጊዜ ለኢትዮጵያውያን ድምፃውያን ከዚህ ቀደም ለተሳተፉ ይህ የአንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል። አሁን ምን ተሰማሽ ልልሽ ነው ማለት ነው። ምን ተሰማሽ? እንግዲህ በሶስት ዘርፍ ስታሸንፍ፣ ያው በጣም ደስታ ነው የምልሽ። መጀመሪያ ላይ ፈርቼ የነበረ ገባሽ ማለት ሳታሸንፊ መምጣት አለና በስድስት ነበር የታጨሁት፣ በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎችም በስድስት ዘርፍ ታጭቻ አለሁ በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነው እና በትልቅ ነው። አሁን ደግሞ የእናንተ ድምጽ ሊጨመርበት ማሸነፍ የምችል አለው ብዬ ፕሮሞሽን ብዙ ሰርተን ነበረ። ከይሳቃል ኢንተርቴንመንት ጋር ብዙ ነገር ሰርተውልኝ ነበረ። ማኔጅም የሚያደርገኝ ዮብ ነው፣ እነሱ ናቸው ማኔጅም የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበረ። ከዛ ባሻገር ያው በቃ ለርለም ሰው ቦታ ያርግ አያርግ የምታውቂው ነገር አይኖርም፣ እና ያው የውጤቱ ቀን ያሰራል እስከምታውቂው ድረስ አለማሸነፍም ባዶ እጅም መምጣት አለባ። እንደው አንድ እንኳን አገኘሁ ምናምን ያልክ የተመኘኝ ነበር። ወከ ስድስት አንድ ይበዛል ያመጠ ብዙ መጠየቅ አደለም እያልኩኝ ነበር። ያው እንደምንደው ስድስቱን ትፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታል አሁን እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው? ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው እና እነዚህ ናቸው ሽልማቶቹ ትንሽ ትል كازيبو حالا مندنا من عينت موسيقى آه. من <applause> እኔ ደግሞ ያው በአፍሪካ ውስጥም ብቻ መቅረት አይደለም የምፈልገው፣ ግን አፍሪካ ውስጥም ደግሞ ብዙ ገና ይሄ ዘፈን ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ተራምጃለሁ። ከዚህ ወደፊት መቀጠል ነው፣ ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎችን እሰራለሁ። የኢንተርናሽናልም ዘፈኖችን ማስባቸው አሉ። እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎችም የሆኑትን ነገሮች አልተውም። እነሱም አሁንም እንደምሰራው አድርጌ እሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረክ ላይ ስወጣ እነዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔንም ይመስል፣ ግን ደግሞ የተለያዩ ዘርፎች ሊገኙበት የሚችል አይነት ቦታ ለው የመስራት ሀሳብ ያለኝ ደረጃ ይንም ደግሞ እንግዲህ እኔ ያልም አለው፣ እዛ ደግሞ እግዜር ያሳካል አደለም እየጣርኩኝ ከሄድኩኝ። ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችን ደግሞ ከዚህም በላይ እየተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ። አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ አንድ ቅድም ብለሽዋል፣ ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልፋት አለብኝ። ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው፣ በቅርብ ቀን። ከኬንያዊ ጋር ነው ያልሽኝ በጋራ የምትሰሩት? አዎ አዎ። የአልበሜም ክሊፖች ይወጣሉ።

የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮይን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። تن رادونی سگل آمریکا.